የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ 13 የሀገር መሪዎች ከ40 በላይ የሀገራት ተወካዮች እንዲሁም ከ100 ሺህ በላይ ታዳሚዎች በተገኙበት ናይሮቢ በሚገኘው ካሳራኒ ስቴዲየም በተካሄደው ስነ ሥርዓት እሁሩ ኬንያታ የሁለተኛ ዙሩ ፕሬዚዳንትነት ዘመናቸውን በይፋ ጀምረዋል። በሀገሪቱ ህገ መንግሥት መሠረት ኃላፊነታቸውን ለመወጣትም ቃል ገብተዋል። አይ እሁሩ ኬንያታ እኔ እሁሩ ኬንያታ የፈጣሪን ፍቃድ በመረዳት እንደ ኬንያ ሪፐብሊክ ፕሬዝዳንትነቴ እምነት የሚጣልበትና ለሪፐብሊኩም እውነተኛ አገልጋይ ለመሆን በጽኑ ቃል እገባለሁ። ለዚህ የኬንያ ሕገ መንግሥትም ተገዥ ሆናለሁ፣ እጠብቃለሁ፣ እከላከላለሁ፣ ተገን ሆናለሁ ነው ያሉት የ56 ዓመቱ እሁሩ ሙጋይ ኬንያታ በጎርጎሳውያን አቆጣጠር ነሐሴ 8 2017 ሀገሪቱ ባደረገችው ምርጫ አሸናፊነታቸው በተነገረ ማግስት የሀገሪቱ ጠቅላይ ፍርድ ቤት ምርጫው የሥነ ሥርዓት ግድፈት አለበት በሚል ውጤቱን ሽሮታል። በድጋሚ በጥቅምት 26 2017 የተደረገው ምርጫም ውዝግብ አልተለየውም። ዋነኛ ተቀናቃኝ የነበሩት የናሽናል ሱፐር አሊያንስ ፓርቲ መሪ ራይላ ኦዲንጋ ምርጫውን የሚያስፈጽመው የኬንያ ነፃ የምርጫና የወሰን ኮሚሽን ከምርጫው በፊት ሊያሟላቸው ይገባል ያሏቸው ቅድመ ሁኔታዎች ተቀባይነት ባለማግኘታቸው ከምርጫው ራሳቸውን አግልለዋል። በምርጫው ዋዜማና ማግስት የሰው ሕይወትና የዜጎች ንብረት ውድመትን ያስከተለ ብጥብጥ በሀገሪቱ የተለያዩ ቦታዎችም ደርሰዋል። በድጋሚ በተደረገው ፕሬዝዳንታዊ ምርጫ ኡሁሩ ኬንያታ 98.2 በመቶ በማግኘት ባለድል ሆነዋል። የድጋሚ ምርጫው ውጤት እንደ መጀመሪያው ሁሉ ውድቅ እንዲሆን ወደ ፍርድ ቤት ያቀኑ ወገኖች ላሁኑ አልቀናቸው። የዛሬው ቃለ መሐላ ላይ የተፈጸመው የተቀናቃኙ ናሽናል ሱፐር አሊያንስ ናሳ ፓርቲ አመራሮች የኡሁሩ ኬንያታን ፕሬዝዳንትነት እውቅና እንደማይሰጡት ሁሩ ኬንያታ የሀገሪቱ ፕሬዚዳንትነት ቃለ መሐላን በሚፈጽሙበት ዕለት የቅዋሜ ትዕይንት እንደሚኖር ባሳወቁ ማግስት ነው። ሙሳሊያ ሙዳቬዲ ከናሳ ከፍተኛ አመራሮች አንዱ ናቸው። ህዳር 28 የሚደረገውን የእሁሩ ኬንያታን አምባገነናዊ በዓለ ስሜት ኬንያውያን ችላ እንዲሉት፣ በምትኩ ሁሉም በአንድነት መንፈስ በህገ መንግስቱ የተረጋገጠ መሰረታዊ ፖለቲካዊ መብታቸውን በሰላማዊ ሰልፍ መንገድ ለመተግበር ሲሞክሩ በቅርብ የተለዩትን ውዶቻችንን ትልቁን ዋጋ የከፈሉትን ወንዶች፣ ሴቶችና ሕፃናትን ለማሰብ በጃካራንዳ መስክ በሚደረገው ሥነ ሥርዓት ላይ እንዲታደሙ እናሳስባለን ትሩ ፒስፉል ፕሮቴስት ሆኖም የታሰበው ትዕይንተ ቅዋሜ ይሄ ዘገባ እስከተሰራበት ሰዓት ድረስ አልተከናወነም። ሥነ ሥርዓቱ ሕጋዊ ድጋፍ የለውም በሚል ሲያስጠነቅቅ የነበረው የናይሮቢ ከተማ ፖሊስ አባላት ቦታውን ቀድመው ተቆጣጥረውታል። በናሳ ደጋፊዎችና በፖሊስ መካከል በአካባቢው ግጭትም ተፈጥረዋል። ኡሁሩ ኬንያታ የቀጣይ አምስት ዓመት ዋነኛ ሥራቸው በምርጫው ሰበብ ሆድና ጀርባ የሆኑ ሕዝቦችን ማቀራረብና ሰላምና እርቅን ማስፈል ሊሆን እንደሚገባ ኬንያውያን በተለያዩ የዜና ተቋማት ብቅ እያሉ ሲናገሩ ተሰምተዋል። እሳቸው ከቃለ መሐላ በኋላ ለሀገሬው ሰው ባደረጉት ንግግር የሰላምና አንድነትን አስፈላጊነት ሰብከዋል። ወደ ተሻለ ነገ የሚወስደው መንገድ አንድነት ነው። በሰላም እንደ ወንድምና እህት የምንኖርበት ሀገር መገንባት እንደምንችል እምነት አለኝ ያሉት ለዶቼ ቤሌ ለተጠናቀረው ዘገባ ሀብታሙ ስዩም